የኦሮሞ ህዝብ ዲሞክራሲያዊ ድርጅት ወዴድ ላለፉት አስር ቀናት በአዳማ ከተማ በማዕከላዊ ኮሚቴ ደረጃ ሲያካሄድ የቆየውን ስብሰባ በትናንትናው ዕለት ማጠናቀቁን ገልጿል። ስብሰባው ቢጠናቀቅም ድርጅቱ ያወጣው መግለጫ ግን ማነጋገሩን ቀጥሏል። የኦሮሞ ምሁራን፣ የጸጥታ አካላት፣ የመንግስት ሰራተኞች፣ ወጣቶች፣ የፖለቲካ ፓርቲዎች፣ በአጠቃላይ በውጭም ይሁን በሀገር ውስጥ የሚኖሩ የኦሮሞ ተወላጆችንና የተለያዩ የህብረተሰብ ክፍሎችን የፖለቲካ ልዩነት ሳይገድባቸው በክልሉ አስተዋጽኦ ማበርከት እንዲችሉ መክፈቱን ኦህዴድ በመግለጫው አትቷል። ድርጅቱ ለክልሉ ብሎም ለሀገሪቱ ሰላም፣ ልማትና ዲሞክራሲ ጉዞ ስኬት እንዲሁም ለህዝቦች እኩል ተጠቃሚነት ከምንጊዜውም በላይ ልሰራ ተዘጋጅቻለሁ ሲልም አመልክቷል። መግለጫው ላለፉት ሶስት ዓመታት በተቃውሞ ለቆየው የኦሮሚያ ክልል ሚሆን ለሀገሪቱ ተስፋ ሰጪ ይመስላል ሲሉ የኦሮሚያ ስቴት ዩኒቨርሲቲ ምክትል ፕሬዝዳንትና የፖለቲካ ምሁር የሆኑት ዶክተር ሚልኬሳ ሚዳና ለዶቸበለ ገልጸዋል። ኦዴድ ኢህአዴግ አካል ነው። ከአንድ ኢህአዴግ አካል የሆነ ድርጅት ምሁራንን ጠቅሰው ያካሄዳችሁት የከፈላችሁት መስዋዕትነት አልወደቀም። አሁንም ያ ነገር የታገላችሁት ነገር ዝም ብሎ አይደለም፣ ፍሬ አፈርተዋል። አሁንም ያንኑ ቀጥሉ፣ አብረን እንስራ። ወጣቱንም የህብረሰብ ክፍል እየጠቀሱ የፍትህ አካላት ሪፎርም ማካሄድ እስከ ቀበሌ ድረስ ሪፎርም እንደሚያስፈልግ ይህ ሁሉ የአቃቢ ሕግ ስርዓቱ ብዙ ነገር እንደገና መከለስ እንዳለበት፣ ይህ ነገር በይዘቱም ለየት ይላል፣ አካሄዱም ለየት ይላል፣ አድሬስ ያደርጉትም ለየት ይላል። እና በአጠቃላይ እኔ ተስፋ የዲሞክራሲ ተስፋ ኢትዮጵያ ላይ የተጫረ ይመስለኛል። ኦህዴድ በአጠቃላይ በፍትህ ስርዓቱ በሙስና በኩል ተጠቃሚነትና በአሳታፊነት ዙሪያ በመግለጫው ያነሳቸው ጉዳዮች በክልሉ ከቅርብ ጊዜ ወዲህ እየታያዩ ያሉ መጠነኛ ለውጦችን አጠናክሮ ለመቀጠል ያስችላል ብለዋል። በአስተሳሰብና በፖለቲካ ልዩነት የተነሳ እኛና እነሱ የሚለውን በጥርጣሬና በጠላትነት መታየት በማስቀረት ሁሉም የድርሻውን እንዲያበረክት በር ይከፍታል ሲሉም አስረድተዋል። አሸናፊና ተሸናፊ ተደርጎ ነው ከዚህ በፊት የነበረው በኢትዮጵያ ታሪክም አሸንፈ አሸንፈ ስልጣን መያዝ ነው። ከዛ በኋላ ሙሉ በሙሉ መቆጣጠር ነው። ሌላውን እንደ ጎሪጥ እንደ ጠላት ማየት ነው። ከዛ አሸባሪ እከሌ ምናምን እየተባለ ስንት ነገር እያየን ነበር። አሁን ያ ሁሉ ጠባብ ትምከተኛ በኦሮሚያ እንትን ቀርተዋል። አሁን አሁን ደግሞ ጥሪ ነው የተደረገላቸው ለተቃዋሚ ፓርቲዎች ውጭ ለምኖሩ ለሀገር ውስጥ ለምኖሩ ተቃዋሚ ፓርቲዎች ጥሪ አብረን እንስራ በሀገራችን በኦሮሞ ህዝብ ጉዳይ በአገሪቷ ህዝብ ጉዳይ አብረን እንስራ፣ እንነጋገር ጥሪ ነው የተደረገ። ይሄ በጣም ትልቅ ትልቅ ውጤት ነው፣ በእርግጥም ተስፋ የሚሰጥ ውሳኔ ነው። እንግዲህ ከዚህ በኋላ ማን ከማን ምን ይጠበቃል? ማን ነው ፋሲሊቴት የሚያደርገው የሚባል ነገር ነው የሚቀረው፣ ማለት ነው። ኦህዴድ ከመግለጫው ባሻገር ለቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ የወሰነው የጥቅማጥቅም ውሳኔም ድርጅቱ ራሱን ወደ ለውጥ እያመጣ መሆኑን አንዱ ማሳያ ነው ብለዋል። ስማቸው እንዲጠቀስ ያልፈለጉና በወጣትነት እድሜ ክልል የሚገኙ የክልሉ ነዋሪ ግን የመግለጫው ይዘት ጥሩ ቢሆንም ተፈጻሚነቱ ላይ ጥርጣሬ አላቸው። ለዚህም ከአሁን ቀደም ቃል የተገባውንና ተፈጻሚ ያልሆነውን የኦሮሚያ ወጣቶች ፈንድ ላብነት ያነሳሉ። ለየት ብሎ የቀረበበት መግለጫ ነው። በመግለጫነቱ በመግለጫነቱ ስናየው ማለት ነው። በብዙ ነገሩ ተለይቶብኛል። ግን ምንድን ነው አሁን ህብረተሰቡ የሚፈልገው ነገር ምንድን ነው? ሁሌ የተስፋ ቃል መደርደሩ ብቻውን በቂ የሚሆንና የወጣቱንም የህዝቡንም ጥያቄ የሚመልስ አይመስለኝምና፣ አሁንም ህዝቡ የሚፈልገው ምንድን ነው? መግለጫ በማንበብ ወይ ደግሞ የተስፋ ቃላቶችን አይደለም፣ ተግባር፣ የተግባር ስራ ነው ህዝቡ የሚፈልገው። መሬት ላይ ያለውን እውነታ ነው የሚፈልገው። የኢትዮጵያ ፓርላማ አስር ቢሊየን ለወጣቶች የስራ ፈንድ ብሎ መድቦ ነበረ። አንድም ወጣት አንድም ወጣት በዛ ስራ ላይ ተጠቃሚ ያልሆነበት ቦታና ጊዜ ነው ያለውና በጣም ሁሌ ተስፋ ነው። እዛኔም አስር ቢሊየን ብር ቀላል ነገር አይደለም ብዙ ወጣት ስራ ሲል ነበር። እና ተስፋዎች ሁሌም አሉ፣ ወሬ ብቻ እንዳይሆን ነው። አሁንም የኦህዴድ ማዕከላዊ ኮሚቴ ያስተላለፈው መግለጫ ያሰጠው መግለጫ እና ወደ ትክክለኛ ስራ ወደ መሬት ወርዶ ከተሰራበት ጥሩ ነው። እንደ ዶክተር ሚልኬሳ ተፈጻሚነቱን በተመለከተ የግንባሩን ሌሎች አባል ድርጅቶች ስምምነትና አገዛ የሚጠይቅ በመሆኑ ተግዳሮት አለው። ያም ሆኖ ግን ይህ እርምጃ በህዝብ ትግል የተገኘ ውጤት በመሆኑ ለተግባራዊነቱም ህዝቡ ጠንክሮ ሊታገል እንደሚገባ አስረድተዋል።